ነጋት ቡላ አመሰገን ታፋን ማራቱ ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። ከሱዳን ድንበር አቅራቢያ የምትገኘው የቱመት መንዱካ ቀበሌ ዋና አስተዳዳሪ አቶ አለመዋወቅ ናቸው። ዝርዝሩን በዕለቱ አብይ ርዕስ ይዘናል። የኢትዮጵያ ብሔራዊ ምርጫ ቦርድ የክልልና የከተማ መስተዳድሮች ያቀረቡትን የመቀመጫና የምርጫ ክልል ለውጦችን እንደማይቀበል አስታውቋል። በዜና መጽሔት ትንታኔውን እናቀርባለን። አዲሱ የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን የፕሬዚዳንትነት ስራ ዘመናቸውን ለመጀመሪያ ጊዜ ሙሉ ቀን በመስራት በጀመሩበት በትላንትናው ዕለት የኮሮና ቫይረስን ለመመከት የነደፉትን ሀገር አቀፍ ስትራቴጂ ስራ ላይ መዋል ጀምረዋል። ሌሎች በርካታ አፋጣኝ የስራ ማስፈጸሚያ ትዕዛዞችንም አውጥተዋል። የዚህንም ዝርዝር ይዘናል። አርብ ጥር 14 2013 ዓ ም ጤና ስጥልኝ። እንደምናመሻችሁ ክብራትና ክብራን አድማጮቻችን አስተናጋጃችሁ አሉላ ከበደ ነኝ። ከእለቱ ዜና አቅራቢ ቆንጅት ታየ ከቴክኒክ አቀናባሪዋ ብርሃን ኃይሉ ከእለቱ ዋና አዘጋጅ ስለሞን አባትና እንዲሁም በያሉበት ሆኖ የዕለቱን ዝግጅት ካሰናዱ ባልደረቦቻችንና ከተለያዩ የኢትዮጵያ ከተሞች ዘገባዎቻቸውን ካደረሱን ዘጋቢዎቻችን ጋር እስከ አራት ሰዓት አብረናችሁ እናመሻለን። በቅድሚያ ግን የሰዓቱን የዓለም ዜና ቀናስተልኝ እንደምናመሻችሁ አድማጮች፣ ዜናዎቹን የማሰማችሁ ቆንጂት ታየ ነኝ። አቃቢ ሕግ በነ አቶ ጃዋር መሐመድ ዶሴ ካቀረባቸው ክሶች ውስጥ ህገ ወጥ መሳሪያን የሚመለከተው ክስ ውድቅ እንዲደረግ የፌዴራሉ ከፍተኛ ፍርድ ቤት ውሳኔ ሰጠ። አቃቢ ሕግ ባሻሻላቸው ክሶች ላይ የተከሳሽ ጠበቆች መልስ እንዲሰጡ ፍርድ ቤቱ ለጥር 19213 ዓ ም ቀጠሮ ሰጥቷል። ሙክታር ጀማል ዝርዝሩን ይዘዋል። 18 ሰዎች በተከሰሱበት በእነ አቶ ጀዋር ሲራጅ መሐመድ መዝገብ ላይ አቃቢ ህግ ካቀረባቸው ክሶች ውስጥ ህገ ወጥ መሳሪያን የተመለከተው ከህጉ ተፈጻሚነት ቀደም ብሎ የተከሰተ በመሆኑ ክሱ ውድቅ እንዲሆን የፌዴራል ከፍተኛ ፍርድ ቤት የልደታ ምድብ ችሎት ወስኗል። በሌላ በኩል አቃቢ ሕግ እንዲያሻሽል ችሎቱ ባለፈው ቀጠሮ አዞ በነበረባቸው ክሶች ኦነግ ሸኔ እና አንዳንድ ሚዲያዎች በሚል አገላለጽ ላይ አቃቤ ሕግ ማብራሪያ እንዲሰጥ ታዘው የነበረ ሲሆን አቃቤ ሕግ በሰጠው ማብራሪያ ኦነግ ሸኔ ያለው በቡድን ታጥቆ የሚንቀሳቀሱ አካላት ለመጥቀስ እንደሆነና አንዳንድ ሚዲያዎች ውከትን ቀስቅሰዋል ያለው በኦሮሚያ ሚዲያ ኔትወርክ ኦኤምኤን እና በፌስቡክ የሚለውን ለመግለጽ መሆኑን አብራርቷል። በእነ አቶ ጃዋር ሲራጅ መሐመድ ላይ ሽብርን ለመፍጠር በመዘጋጀት ወይንም በመሰናዳት ተብሎ ቀርቦ የነበረው ክስ በመሰናዳት በሚል እንዲሻሻልም ተደርጓል። ከሕገወጥ መሣሪያ ጋር ተያይዘው ከተራ ቁጥር አምስት እስከ ተራ ቁጥር አስር የቀረቡት ክሶች አቃቢ ሕግ እንዲያሻሽል ችሎቱ ባለፈው ቀጠሮ አዘው የነበረ ቢሆንም አቃቢ ሕግ ክሶቹን ማሻሻል እንደማይችል ለችሎቱ በመግለጹ ፍርድ ቤቱ የቀረበው የክስ ነጥብ ሕጉ በአፈጻጸም ላይ ከመዋሉ በፊት የተፈጸመ ነው በማለት ከተራ ቁጥር አምስት እስከ ተራ ቁጥር አስር የተዘረዘሩ ክሶች ውድቅ እንዲሆኑ ወስኗል። በዚህም መሠረት በአንደኛና በሁለተኛ ክሶች የቀረቡት የእርስ በርስ ጦርነትን ማነሳሳት እና ሦስተኛ በሽብር ድርጊቶች አራተኛ የቴሌኮም ማጭበርበር ክሶች በአጠቃላይ አራት ክሶች ብቻ በመታየት እንደሚቀጥሉ ታውቋል። በችሎቱ ላይ የተናገሩት አቶ ጀዋር ሲራጅ መሐመድ እና አቶ ደጀኔ ጣፋ የፍርድ ሂደቱን ማቀላጠፍ ሲገባ እኛን በሽብር እና ሌሎች የሕገ ወጥ መሳሪያ ክሶች መክሰስ ጊዜ ለመግዛትና እኛን ከምርጫ ለማግለል ነው ብለዋል። አቶ ጀዋር በተጨማሪም መንግሥት ሕገ ወጥ ብሎ የከሰሰን ራሱ መዝግቦ በሰጠን የጦር መሳሪያ ነው ብለዋል። የተከሳሽ ጠበቆች አቃቢ ያሻሻላቸውን ክሶች አንብበውና ከደንበኞቻቸው ጋር ተመካክረው መልስ ለመስጠት ከሳምንት ያልበለጠ ጊዜ እንዲሰጣቸው የጠየቁ ሲሆን ፍርድ ቤቱ ለፊታችን ረቡዕ ጥር 19 2013 ቀጥሯል። ለአሜሪካ ድምፅ ሙክታር ጀማል ነኝ፣ ከአዲስ አበባ። ሙክታርን ለዘገባው አመሰግናለሁ። የተባበሩት መንግስታት ድርጅት አለመረጋጋት ላይ በሚገኘው የኢትዮጵያ የትግራይ ክልል እየተስፋፋ ነው ላለው የፆታዊ ጥቃት ወንጀል ትኩረት እንዲደረግ አድራጎቱ ፈጽሞ በትዕግስት እንዳይታይ አሳሰበ። በግጭቶች ውስጥ ስለሚደርሱ ወሲባዊ ጥቃቶች የመንግስታቱ ድርጅት ዋና ጸሐፊ ልዩ ተጠሪ ፕራሚላ ፓተን ባወጡት መግለጫ ዋና ከተማዋ መቀሌ ውስጥ የመደፈር ጥቃቶች ሪፖርቶች እየጨመሩ መሆናቸውን አስተውለናል ብለዋል። አንዳንድ ሴቶች መሰረታዊ ቁሳቁስ እንዲሰጣቸው ወታደራዊ አካላት ባሏቸው በግድ የወሲብ ግንኙነት እንዲፈጽሙ እየተደረጉ መሆናቸውን ሪፖርቶች አግኝተናል ብለዋል። ፓተን ባወጡት በዚህ መግለጫቸው የሰብአዊ ረድኤት ድርጅቶችና ነፃ የሰብአዊ መብት ጉዳይ ተቆጣጣሪዎች በትግራይ ክልል ወሲባዊ ጥቃት ደርሶብናል ያሉ ስደተኞች የሚገኙባቸው የስደተኛ ካምፖችና የሀገር ውስጥ ተፈናቃዮች ያሉባቸውን ካምፖች ጨምሮ ሁሉም አካባቢ በአስቸኳይ ያለ ቅድመ ሁኔታ መግባት ሊፈቀድላቸው ይገባል ብለዋል። በቅርቡ በወጡት የዜና ዘገባዎች እንደተገለጸው የኢትዮጵያ መንግስት መቀሌ ውስጥ ይፈጸማል ስለተባለው የመደፈር አድራጎት ውንጀላዎች ምላሽ አልሰጠም። በትግራዩ ግጭት የሚሳተፉ ወገኖች በሙሉ በዓለም አቀፍ የሰብአዊ ጉዳዮችና መብቶች ግዴታቸው መሰረት ለሚደርሱ የመደፈር ወንጀሎች ምንም አይነት ትዕግስት ሊኖራቸው አይገባም ሲሉ የመንግስታቱ ድርጅት የወሲባዊ ጥቃቶች ጉዳይ ተጠሪዋ ፓተን አሳስበዋል። አስከትለውም የኢትዮጵያ መንግስት ሲቪሎችን የብሔረሰብ ማንነታቸው ሳይለይ፣ በግጭት የተፈናቀሉትንም ጭምር ከወሲባዊና ከሌሎችም ጥቃቶች የመከላከል ኃላፊነቱን እንዲወጣ አሳስባለሁ ነው ያሉት። ተፈጽመዋል የተባሉ ወንጀሎች በሙሉ በነጻ አካል እንዲመረመሩ በአስቸኳይ መፍቀድና ፈጻሚዎቹን ለፍርድ ማቅረብ አለበት ሲሉም ክልክለው አሳስበዋል። በግጭት በሚታመሰው የሱዳን ዳርፉር ግዛት የጸጥታ ጥበቃው እንዲጠናከር የተባበሩት መንግስታት የሰብአዊ መብቶች ቢሮ ተማጸነ። በቅርቡ በማህበረሰቦች የእርስ በርስ ግጭት ተባብሶ ብዙ መቶ ሰዎች ተገድለዋል፣ ቆስለዋል፣ ብዙዎችም ተፈናቅለዋል። የተባበሩት መንግስታት ድርጅት የሰብአዊ መብቶች ቃል አቀባይ ራቪና ሻምዳሳኒ ባወጡት መግለጫ የሱዳን መንግስት ለዳርፉር ሲቪሎች ጥበቃ ያወጣውን ብሔራዊ እቅድ በአስቸኳይ በተግባር ላይ እንዲያውል አሳስበዋል። የሱዳን መንግስት 12ሺህ ወታደሮች ያሉት የጸጥታ ኃይል ሊያሰማራ የገባው ቃል እስካሁን ተፈጻሚ አልሆነም ነው ያሉት። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። የደቡብ አፍሪቃ መንግስት የጸረ ኮቪድ-19 ትግሉ የመንግስቱ ቃል አቀባይ የነበሩት ሚኒስትርና የፕሬዚደንቱም አማካሪ ጃክሰን ሙቴምቡ በድንገት ህይወታቸው ማለፉ ተነገረ። የ62 ዓመቱ ሙቴምቡ ከኮቪድ-19 ህመም በተያያዘ ያረፉ ሲሆን፣ ፕሬዚደንቱ ሲሪል ራማፎሳ በአማካሪያቸው ድንገተኛ ህልፈት እንደደነገጡና እንዳዘኑ ዛሬ ባወጡት መግለጫ አስታውቀዋል። ለቫይረሱ የተጋለጡ ስድስት ሚኒስትሮች ያሉ ሲሆን በደቡብ አፍሪቃ ህመሙ ጸንቶባቸው ለህልፈት የበቁ የመጀመሪያው ሚኒስትር መሆናቸው ነው። ሙቴምቡ ደቡብ አፍሪቃ ውስጥ ለወጥ ያለው በቀላሉ የሚተላለፍ የቫይረሱ ዝርያ ከተከሰተ ወዲህ ወረርሽኙ ስርጭት ተባብሷል። በዩናይትድ ስቴትስ ጆንስ ሆፕኪንስ ዩኒቨርሲቲ የኮቪድ-19 መረጃ አጠናቃሪ ማዕከል መሰረት እስካሁን የተያዦቹ ቁጥር ከአንድ ነጥብ ሶስት ሚሊዮን አልፏል፣ 39500 ሰዎች ለህልፈት ተዳርገዋል። መጨረሻም ዜና እረፍት። ትምህርታቸውን በቀድሞ ተፈሪ መኮንን ትምህርት ቤት እና በባህር ዳር ፖሊቴክኒክ ትምህርት ቤት የተከታተሉት አቶ ጌታቸው ደስታ የተወለዱትም አዲስ አበባ ነበረ። በቀድሞ የኢትዮጵያ ሬዲዮ ና የጀርመን ድምፅ ወይንም ዶቸቬሌ ለአያሌ ዓመታት በጋዜጠኝነት ያገለግሉት አቶ ጌታቸው ኒውዮርክ በሚገኘው የመንግስታቱ ድርጅት ሬዲዮ ጣቢያም በጋዜጠኝነት እንደሰሩ ዶቼ ቬለ ይፋ ያደረገው ዘገባ ያስረዳል። በቀድሞ ኢትዮጵያ ሬዲዮ ቆይታቸው በእጅጉ ስማቸው የሚነሳው በዘፈን ምርጫ ሳምንታዊ ፕሮግራማቸው እንደነበረ ብዙዎቹ ያስታውሳሉ። ጌታቸው ደስታ በኢትዮጵያ ቀደምት ከሚባሉ ጋዜጠኞች የሚመደቡ እውቅ ጋዜጠኛም ነበሩ። አቶ ጌታቸው ያረፉት ለረዥም ዓመታት በኖሩበት ፍራንክፈርት ከተማ ሕክምና ሲከታተሉ ቆይተው ሲሆን ዛሬ ቀብራቸው በመንበረ ጸባኦት ቅድስት ሥላሴ ካቴድራል ተፈጽሟል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። እውቁና ነባሩ ጋዜጠኛ አቶ ጌታቸው ደስታ በ86 ዓመታቸው አርፈዋል። የቀብር ስነ ስርዓታቸው ዛሬ በመንበረ ጸባኦት ቅድስት ስላሴ ካቴድራል ተከናውኗል። መለስካቸው አምሃ ዝርዝሩን ይዟል። አመሰግናለሁ መለስካቸው። አድማጮች ለሰዓቱ የተጠናቀሩት ዜናዎች በዚሁ ያበቃሉ። ቆንጅ ታየን ለሰዓቱ የዓለም ዜና አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። አርብ ጥር 14 2013 ዓ ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ22፣ በ25ና በ31 ሜትር ባንዶች በአጭር ሞገድ በአህዱ ራዲዮ 943 እና እንዲሁም በናይል ሰዓት እስከ ምሽቱ አራት ሰዓት ይቀጥላል። በስርጭታችን የጊዜ ሰሌዳ መሰረት አሁን ወደ ቀዳሚው የዕለቱ አቢይ ርዕስ በምዕራብ ጎንደር ዞን መተማ ወረዳ ውስጥ በኢትዮጵያና በሱዳን አዋሳኝ ድንበር ላይ ከሚገኝ መንደር የሱዳን ታጣቂዎች ከ250 በላይ የቁም ከብቶችን ዘርፈዋል ሲሉ የአካባቢው ነዋሪዎችና የአካባቢው አስተዳደር ተጠሪዎች አቤቱታ አሰምተዋል። የሱዳን ጦር በአካባቢው መጠጋቱን የገለጹት የቱመት መንዱካ ቀበሌ ዋና አስተዳዳሪ ከጦሩ ጋር ቀለማቸው የተለየ ነው ያሏቸው ወታደሮች መኖራቸውንም ተናግረዋል። አስቴር ምስጋናው ዝርዝሩን ይዛለች። ሱዳን የኢትዮጵያን ድንበር ጥሳ ገብታለች ሲል የኢትዮጵያ መንግስት በተደጋጋሚ ክስ እያሰማ ይገኛል። ታጣቂዎቹ በአካባቢው የሚኖሩ ባለ ሀብቶችን ንብረትም መዝረፋቸውን ባለስልጣናቱ ይናገራሉ። በምዕራብ ጎንደር ዞን መተማ ወረዳ ቱመት መንዱካ ቀበሌ መርትርሃር በሚባል መንደርም በባለ ሀብቶች ላይ ተመሳሳይ ዝርፊያ መፈጸሙን የአካባቢው ነዋሪዎች እና ባለስልጣናት ለቪኦኤ ገልጸዋል። አንድ መቶ ሰላሳ የቁም ከብት በሱዳን ታጣቂዎች መዘረፋቸውን አቶ ሲሳይ መላኩና አቶ እምሩ ታዬ እንዲሁም ሌላ አንድ ስሙ ያልተጠቀሰ ወንድማቸው ይናገራሉ ይናገራሉ። ከወንድሞቹ ጋር መቶ ሰላሳ ከብት የተወሰደበት እርስዎ ነው? ቶክስ ነበር ከአቶ እምሩ ጋር አንድ ነው ወይስ? አቶ እምሩ ጋር ነው። ትክክል ነው። እሳቸው መቶ ሰላሳ ዘጠኝ ነው ያሉት። የነበረው በቃ እዛ አካባቢ ግንኙነት ነበረን። ግንኙነታችን እንድናቋርጥ ያው ተገደድን። እንዳትመቱም እንዳትደርሱም ተባብለናል። እነሱም ወደ እኛ አይመቱም፣ እኛም ወደ ስላመድም ያው ቶሩንም በአካባቢው አስፍረዋል። ዞሮ ያው ነበረን ብዙ ኃይል ያው የሚኒሻ ኃይል ስለሆነ የተለየ ከበድ ያለ መሳሪያ ስለለለን አቅማችን ስለማይፈቅደው እኛም ተመለስን። አማራጭ የለንም። የቱመንት መንዱካ ቀበሌ ዋና አስተዳዳሪ አቶ አለማወቀ በቀበሌያቸው ውስጥ መርትርሃር መንደር ከሚኖሩ ባለሀብቶች ላይ የሱዳን ታጣቂዎች ከሁለት መቶ ሀምሳ በላይ የቁም ከብት ወስደዋል ብለዋል። ከዘረፈው ንብረት በተመለከተ ትናንት በአስራ ሁለት ምሸት ሶስት ሰአት አካባቢ ነው። እኛ ቀበሌ መርትራ የምትባለ አንዲት የእርሻ ቦታ አለች። ንብረቱ በቁጥር ከሁለት መቶ ሀምሳ ቁም በላይ ንብረት ነው። ይህ ንብረት ከእርሻ ማሳ ደንበር ገረት ተሰርቶ የሚጠበቅ የግለሰቦች ንብረት አንደኛ የመሩባዬ ሁለተኛ በሬ ተካሚባል ና የሌሎችን ንብረት ከአንድ ላይ እየተጠበቀ እያለ መትረየስ ተይዞ ከምሽቱ ሶስት ሰዓት በረቱ ተከበበ። ተኩስ ተከፈተ ከዘበኛው ጋር። ከዚህ በኋላ ይሄ ከሁለት መቶ ሀምሳ ቁም በላይ ከምት ከምሽቱ ሶስት ሰዓት አንስቶ እስከ አምስት ሰዓት አካባቢ የተኩስ ልውውጥ እየተደረገ ቀድም በነገርኩሽ ጀዝራ በተባለች መንደር አጠገብ ወታደራዊ ካምፕ ነው ይሄ ሱዳን ነው። እዚህ ካምፑን አጠገብ አድርገው ነው ይህን ንብረት የነዱት። አቶ አለሙ አክለውም የሱዳን ታጣቂዎች ከአስር አመት ወዲህ ጀምሮ የአካባቢው ባለሀብቶችን እያፈናቀሉ ካምፕ ሲገነቡ መቆየታቸውን ገልጸው በወቅቱ ለበላይ የመንግስት አካል ጥቆማ ማሰማታቸውንና ሰሚ ማጣታቸውን አመልክተዋል። አሁን በአካባቢው የሱዳን ጦር የተጠጋ መሆኑን እና አልፎ አልፎም ቶክስ እንዳለ በአካባቢው ያለው የሱዳቸው ቀለም ከሱዳን የተለ የታጣቂዎች እንዳሉም ተናግረዋል። ወታደሩን በመጨመር ወታደራዊ ካምፕ በማስፋት አሁን ለምሳሌ ጀዝራ ባልኩሽ የመጨረሻ ከእኛ ጋር የሚያዋስነን የነሱ ደንበር መሬት ላይ ያለ ሰራዊት የነበራቸውን ወታደራዊ ካምፕ ወደ እነሱ አስቀምጠው አስቀምጠ ወደ እኛ ማሳ በመምጣት አሁን አንዲት ወታደራዊ ካምፕ እየመሰረቱ በተለይ በተለይ ሰሞኑን ከዚህ አንድ ወር በፊት ጀምሮ የሚያመጧቸው የሚያጠናክሯቸው የሰራዊት አባላት ቀዮች ናቸው። የሱዳን ወታደሮች በአብዛኛው እናውቃቸዋለን፣ ጥቁሮች ናቸው፣ ጠይሞች ናቸው ስለምንዋ አሁን ግን ከዚህ አንድ ወር ጀምሮ የሚያጠናክሩበት በአካል በአካልኛ ወታደር በጣም ቀዮች ናቸው። ወጣቶች ናቸው። በእኛ ግምት የሌላ ሰራዊት አካል እንደሆኑ ምንገምተው ነገር አለ። ያ ደግሞ ትክክልም ስለሆን የሱዳን ወታደሮችን ቀደም ስለምናውቃል አበሾች ናቸው። አበሻ አይገንም፣ አረቦች ናቸው። የሚናገሩት አረበኛ ነው። እንኳን እኛ የሱዳን ወታደሮችና ጥቁሮች የእነሱ ዜጋዎች ይህን ሰራዊት በትክክል እንደማያውቁት የሚቀርቡ ነ ሱዳኖች የራሳቸው ይነግሩ ነው። ምክንያቱም ይህን ሰራዊት እ እንጃ የመንግስት ሚኒስትር ምን እንደሆነ በትክክል በማላውቀው ነገር እንጂ ነው ማለት ይከብደኛል። የሱዳን ዜጋ ራሱ ተራው ሰው የማያውቀው ሰራዊት እያመጡ ከደንበራችን እያሰፈሩ እንደሆነ በአካል ይህን ሰራዊት ገብተን ጀምግመን በአካል በመልክ እያየ ነው። ስለሆነ ከድሮ የተለየ ከነሱ ሰራዊት የተለየ መልክና ቁመና ያለው ሰራዊት ከደንበራችን ገፍተው እየመጡ እያሰፈሩ እንደሆነ አሁን ባልቶች ጀዝላ መንደር ላይ ወደኛ ማሳ ገብተው፣ አሁን አዲስ በተጨባጭ እየተሰራ ያለው ወታደራዊ ካምፕ መኖሩን በአካልን ማሳየት ስለሚቻል ማለት ነው። ሱዳን የኢትዮጵያን ድንበር ጥሳ መግባቷንና ጦሯን ማስፈሯን በመግለጽ የኢትዮጵያ መንግስት ክስ አሰምቷል። ሱዳን እንቅስቃሴውን እያደረገች ያለችው ማንነቱን ባልገለጹት ሶስተኛ ወገን ተገፍታ ወይም የዚያን ወገን ፍላጎት ለማሟላት መሆኑን የውጭ ጉዳይ ሚኒስትሯ ቃል አቀባይ አምባሳደር ዲና ሙፍቲ ሰሞኑን በሰጡት ጋዜጣዊ መግለጫ ተናግረዋል። በሌላ በኩል ሰሞኑን በኢትዮጵያና በሱዳን ወሰን አካባቢ የሚገኘውን ጦራቸውን የጎበኙት የሱዳን ጦር ዋና አዛዥ ሌትናንት ጄኔራል አብዱልፈታህ አልቦ ቡርሃን የኢትዮጵያ የጦር ጀት የአየር ክልላቸውን ጥሶ መግባቱን በኢትዮጵያ መንግስት የሚደገፉ ታጣቂዎች ዋድ አሩድ እና አልሊያ የሚባሉ ቀበሌዎች ውስጥ መግባታቸውን በመግለጽ ክስ አሰምተው ነበር። ሰበር ነከቲር ጅደን 5 ሰነ ሳክቲን ጄኔራል አልቡርሃን ለጦሩ ባደረጉት ንግግር ላለፉት 25 ዓመታት ሀገራቸው ከኢትዮጵያ ጥቃት፣ ማስፈራሪያና ክሶች ሲሰነዘሩባት እንደነበር አመልክተው ሁሉም ነገር ግን ወሰናለው ብለዋል። ግጭቶቹ ያጫረችው ሱዳን ሳትሆን ኢትዮጵያ ናት ያሉት ጀኔራል አልቡርሃን አሁን እየወሰድ ነው ያለነው ምላሽ አይን ለአይን ነው ብለዋል። ጀኔራሉ አክለውም የሱዳንን ሴቶችንና ገበሬዎችን ገለዋል፣ መሬቶቻችንን አቃጥለዋል፣ የሱዳን ግዛት አይደለም እያሉ ሱዳን የእነርሱን ወሰን ጥሳ የገባች እያስመሰሉ ሲከሱ ቆይተዋል ብለዋል። የኢትዮጵያ መንግስት ችግሩን በትዕግስት ለመያዝ መምረጡንና ያለ ሶስተኛ ወገን ጣልቃ ገብነት ለመፍታት እየጣረ መሆኑን አምባሳደር ዲና ሙፍ ለጋዜጠኞች ተናግረዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር። ሚኒስትሩን ለዘገባው አመሰግናለሁ። አድማጮች አሁን ወደ መጽሔቱ የትንታኔ ዝርዝሮች እንዘልቃለን። የኢትዮጵያ ብሔራዊ ምርጫ ቦርድ የክልልና የከተማ መስተዳደሮች ያቀረቡትን የመቀመጫና የምርጫ ክልል ለውጦችን እንደማይቀበል አስታወቀ። የፖለቲካ ፓርቲዎች ምዝገባና የምርጫ ስነምግባር አዋጅ 1162 ባር 2011ን ጠቅሶ እንደማይቀበል ያሳወቀው የምርጫ ቦርድ ጥያቄው መቅረብ የነበረበት ከእጩዎች ምዝገባ ስድስት ወራት በፊት ነበር ብለዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ሪፖርት ይዟል። ስድስተኛውን ሀገራዊና ክልላዊ ምርጫ ለማካሄድ ዝግጅት የተከናወነ ባለበት በአሁኑ ወቅት የክልልና የከተማ መስተዳደሮች የመቀመጫና የምርጫ ክልል ለውጦችን ሊያደርጉ መሆናቸውን ለቦርዱ ማሳወቃቸውን የኢትዮጵያ ብሔራዊ ምርጫ ቦርድ የኮሚኒኬሽን አማካሪ ወይዘሪት ሶላና ሽመልስ ለቪኦኤ ተናግረዋል። የመቀመጫና የምርጫ ክልል ለውጦችን በማከናወን በዚያው መሰረት ምርጫ እንዲፈጽምላቸው ከጠየቁ ክልሎችና የከተማ መስተዳደሮች መካከል የአዲስ አበባ ከተማ መስተዳድር፣ የአፋር፣ የሶማሌ፣ የደቡብ ክልል እንዲሁም የጋምቤላ ብሄራዊ ክልላዊ መንግስት እንደሚገኙበትም ገልጧል። ሶሊያና ምርጫ ቦርድ ጥያቄውን የማይቀብለው የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ ቁጥር 1162011 ዓ ም አንቀጽ ሰባት ንዑስ አንቀጽ አራት ስለማይፈቅድ ነው ብለዋል። ህጉን ላይ 1162 ላይ የተቀመጠው ከእጩዎች ምዝገባ በጣም ቀድሞ ስድስት ወር አካባቢ ቀድሞ እስካልታወቀ ድረስ ካላታወቀ ድረስ የምክር ቤት መቀመጫም ሆነ የምርጫ ክልል ለውጥ ኢፌክቲቭ አይሆንም ይላል። በህጉ መሰረት ግን የህጉን አላማ ስናየው ሁለት አላማዎች ነው ያሉት። አንደኛው ያው ኦፕሬሽናል ነው ኦፕሬሽናል ማለት ምን ማለት ነው? ምርጫ ለመት የሚፈጽም አካል ኦረዲ በዛ ላይ ፕላን አድርጎ ከተዘጋጀ በኋላ የመቀመጫ ቁጥር ይጨምራል፣ ማለት የእጩዎች ምዝገባ ላይ መዘገባለሁ ብለ የምታስበው ቁጥር ይጨምራል። ከዛ በኋላ ለነዛ ደግሞ ቦት ማድረጊያ ድምፅ ማስሰጫ የምታደርገው የምርጫ የድምጽ መስጫ ወረቀት አብሮ ይጨምራል። የድምፅ መስጫ ወረቀት ላይ የሚቀመጡ የእቅጦች ብዛት፣ የካንዴት ብዛት ብሮ ይጨምራል። እንደዛ እንደዛ እያለ ኦፕሬሽናሊ ብዙ የሚቀይራቸው ነገሮች አሉ ማለት ነው። ይህ ህግ ከመደንገጉ በተጨማሪ ምርጫ ቦርድ የተለያዩ የምርጫ ኦፕሬሽን ከምሏቸው ተግባራት ጋር የተያያዙ ጉዳዮችን በተገቢ ወቅት ለማጠናቀቅ ክልሎችና ከተማ መስተዳደሮች ከስድስት ወራት በፊት ለውጦቻቸውን ማስገባታቸው በጣም አስፈላጊ ነበረም ብሏል። የመቀመጫ ብዛት እናሻሽላለን በማለት ካወጁ ክልሎች ውስጥ የደቡብ ክልል ምክር ቤት አንዱ ሲሆን በየደረጃው የሚገኙ የምክር ቤቶች አባላት ቁጥር እንዲጨምር ባለፈው ጥር ባለፈው ጥር 7 2013 ዓ ምት በጠራው አስቸኳይ ጉባኤ መወሰኑ ይታወስ ሲሆን የክልሉ ምክር ቤቱም የአባላቶችን ብዛት ከ348 ወደ 547 አሻቅቧል። ይሁን እንጂ ምርጫ ቦርድ አንቀጽ ጠቅሶ ውድቅ አድርጓል። በሌላ በኩል በሂደቱ ላይ በፓርቲዎችና በግል ተወዳዳሪዎች ዘንድ የፍታውነት ጥያቄ ሊያስነሳ ስለሚችል በምርጫ ቦርድ ጥያቄው ተቀባይነት የለውም ተብሏል። የሚያስተዳድረው አካል ይህንን ሲቀየር የዛ መቀመጫ ላይ እንወዳደራለን ብለው ያሉ እና ፕላን ያደረጉ ሌሎች የፖለቲካ ፓርቲዎችም ይኖራሉ። ስለዚህ እነዚህ የፖለቲካ ፓርቲዎች በዛ መሰረት አርገው ነው እጩዎቻቸውን ሲያዘጋጁ ሲመለመሉ የነበረው ማለት ነው። ስለዚህ ቁጥር ሲጨመረባቸው በቂ ኮብልቅ ለነዛ ቦታዎች የሚሆን በቂ ተወዳዳሪ ለማግኘት ጊዜው በጣም ያጥርባቸዋል ማለት ነው። ስለዚህ ሂደቱ ላይ የፌርነስም ጥያቄ ያስነሳል። ምክንያቱም ያንን ሳያሳውቁ ቆይቶ ቆይቶ ልክ ለምሳሌ የእጩዎች ምዝገባ አንድ ሳምንት ቤት ሲቀረው ክልሉ ቢቀይር ለዛ ሲዘጋጁ የነበሩና ይህን መቀየሩን የማያውቁ የግል እጩ ተወዳዳሪዎች ሊኖሩ ይችላሉ። ቢያውቁ ኖሮ ሊወዳደሩ የሚችሉ የፓርቲ ተወዳዳሪዎች ሊኖሩ ይችላሉ። ቢያውቁ ኖሮ ተጨማሪ እጩዎችን መመልመል የሚችሉ ግን ያ መቀመጫ የለም ብለው በማሰብ የሚመለምሏቸውን እጩዎች ቁጥር ቀንሰው ረ በዛ ዝግጅት አርገዋል ማለት ነው። ከሁሉም በላይ ግን በቦርዱ ስራ ላይ የሚያሳድረው ጫና ከፍተኛ የመሆኑንም ወይዘር ሶለና ተናግሯል። በተለይ ደግሞ እንደኛ አሁን የእጩ ምዝገባ ማቴሪያሎች አዘጋጅተናል በእያንዳንዱ ክልል ባሉ መቀመጫዎች ላይ መሰረት አድርገን ነው ስያዘጋጅ ነው የሚወዳደሩ ሰዎች ቁጥር በጨመረ ቁጥር እኛ ላይ የድምፅ መስጫ ወረቀት ህትመት ጀምሮ ከእጩ ምዝገባ ጀምሮ እስከ ድምፅ መስጃት መቶ ረቀት ድረስ በጣም ጫና ይኖረዋል ማለት ነው። ስለዚህ የህጉ ኢንቴንሽንም ይሄን የሚያስቀምጠው በኦፕሬሽንም በምርጫ ሂደት ወቅት ለሚሳተፉ ሰዎችም ሁለቱም ቦርዱ የምርጫ አሳታፊዎችም በቂ ዝግጅት ና መረጃ አድርጋ አግኝተው እንዲያደርጉት ቃኛ የመራጮች ምርጫዎች ምዝገባ ልንጀምር አስር ቀን ና አስራ አምስት ቀን እየቀረን እንደዚህ አይነት ስልቅ ለውጦችን ማስተናገድ አንችልም። ሁለት ሺ ሰባት ላይ በነበረው ምርጫ ግን እሱ ረዲ ስለምናውቀው እሱ ላይ መሰረት አድርገን አቅደናል። በዛ መሰረት ይቀጥላል ማለት ነው። በመሆኑም በአዋጁ በተቀመጠው መሰረት ከእጩዎች ምዝገባ ስድስት ወራት አስቀድሞ ያልቀረበ ማንኛውም የምክር ቤት መቀመጫ ና የምርጫ ክልል ለውጥ ቦርዱ እንደማያስተናግድ ና የ2007 ዓመተ ምሕረት አገር አቀፍ ምርጫ በተከናወነበት የመቀመጫ ብዛት ና የምርጫ ክልል መሰረት ስድስተኛውም አገር አቀፍ ምርጫ እንደሚፈጽም ተገልጧል። በዚህም መሰረት ስድስተኛው አገር አቀፍ ምርጫ ለፌዴራል ና ለክልል ምክር ቤት መቀመጫዎች እንዲሁም ለአዲስ አበባና ለድሬዳዋ ከተማ መስተዳድር ምክር ቤቶች ግንቦት 8 ና ሰኔ 5 2013 ዓ ም ምርጫው እንደሚካሄድ ቦርዱ ማሳወቁ አይዘነጋም። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳም። ዮናታን ዘብድዮስን ለዘገባው አመሰግናለሁ። አድማጮች ተከታዩም ከምርጫ ጉዳይ ጋር ከተዛመደ ርዕስ ጋር ያቆየናል። ፓርቲዎች የምርጫ መወዳደሪያ ምልክቶቻቸውን እስከ ጥር 18 ባለው ጊዜ አጠናቀው እንዲወስዱ የኢትዮጵያ ብሔራዊ ምርጫ ቦርድ አስታወቀ። ጠቅላላ ሂደቱም እስከ ጥር 24 እንደሚዘልቅ አስታውቋል። ይለናል መለስካቸው አማ ባጠናቀረው ተከታዩ ዘገባው የኢትዮጵያ ብሔራዊ ምርጫ ቦርድ የኮሚኒኬሽን ጉዳዮች ኃላፊ ወይዘሪት ሶሊያና ሽመልስ ዛሬ ረፋዱ ላይ ለጋዜጠኞች በሰጡት ማብራሪያ የፖለቲካ ፓርቲዎች ለምረጡኝ ዘመቻቸው መለያ የሚሆኗቸውን ምልክቶች ካለፈው እረቡዕ ጥር 13 ቀን ጀምሮ እየወሰዱ መሆናቸውን ተናግረዋል። በቦርዱ የፖለቲካ ፓርቲዎች ማዕከል በሰጡት መግለጫ እነዚህ ፓርቲዎች ለምርጫ ዘመቻቸው ከምርጫ ቦርድ የተዘጋጁላቸው ምልክቶች ከፓርቲ አርማቸው፣ ከፓርቲ ለጓቸው የተለዩ እንደሆኑና በሕጉ መሠረትም ፓርቲዎች አርማቸውን ወይም ለጓቸውን ለምረጡኝ ዘመቻ ሊጠቀሙበት እንደማይችሉ ገልጸዋል። ወደ 180 የሚሆኑ የተለያዩ ምልክቶች ቦርዱ እንዳዘጋጅ የገለጹት ወይዘሮ ሶሊያና የአመራረጡን ሂደትም አስረድተዋል። የአልበም ምንድነው የሚያደርገው? መጀመሪያ ፖለቲካ ፓርቲዎች እሱን አልበም ምናልባት ኦንላይኑ ከፈለጋችሁ ልታገኙ ትችላላችሁ ዌብሳይታችን ላይ ያለ ፖለቲካ ፓርቲዎቹ ሲመጡ ያንን አልበም ያያሉ ማለት ነው ያንን አይተው ከዛ መካከል ላይ እኔ የሚመለከተኝ ይሄ ነው ወይም ደግሞ ይሄኛው ነው ምልክት እንዲሆንልኝ ይፈልጋለሁ የሚሉትን ይዘው ሄደው እዛ ጋር የተቀመጡ በኋላ የምታገኟቸው አስር የሚሆኑ የተለያዩ ሲስተም ላይ የሚያስገቡ ኤክስፐርቶች አሉ እነሱ ጋር ይዘው ይሄዳሉ የመረጡትን ምልክት ምልክቱን በሚመጡበት ወቅት ምናልባት ቅድም እንዳልኩት ከዚህ በፊት የሌላ ፓርቲ የተጠቀመበት ሌሎች ችግር ላይ የተቀመጡ መስፈርቶች አሉ ወይም ደግሞ ሁለት ፓርቲዎች ክሌም የሚያረጉት እኔ ከዚህ ፊት ስለጠቀምኩበት ለእኔ ይገባኛል የሚል የመሳሰሉት ነገሮች ከሌሉበት በስተቀረ ልጆቹ የደረሳቸው ይሄንን የሚመዘግቡት ሲስተም ውስጥ የሚያስገቡት ልጆች ያን ምልክት ይወስዱ እና በምልክቱ ኮድ መሰረት ሲስተም ውስጥ ያስገቡላቸዋል ሲስተም ውስጥ ሲገባ እዛ ላይ በኋላ ዝርዝር ታዩታላችሁ የፖለቲካ ፓርቲ ዝርዝር አለው የፓርቲዎቹ ስም ይገባል፣ ቁጥሩ ይገባል። ከዛ በኋላ ኦረዲ የተመረጠ ምልክት ከሆነ ሲስተሙ ያስገባላቸው ሂደቱ የሚጠናቀቅበት ጊዜ እስከ ጥር 24 የሚቆይ ቢሆንም ፓርቲዎች ምልክቶቻቸውን መምረጥ ያለባቸው እስከ ጥር 18 ድረስ ብቻ እንደሆነም ወይዘሮ ሶሊያና አብራርተዋል። የፖለቲካ ፓርቲው በሚመጣበት ወቅት የተወከለበትን ወይም ደግሞ የመታወቂያውን ኮፒ ያመጣል። ስሙ ይገባል። የመረጠው ያንን ምርጫ ያደረገው አካል ማነው የሚለው ስም ይገባል። ምልክቱ ይገባል። የመረጠበት ቀን ይገባል። ከዛ ፊርማ ይኖረዋል። ያንን ይዞ ይሄዳል። ይሄ የሚካሄደው ከጥር 13 እስከ 18 ነው። ከጥር 13 እስከ 18 ይህንን ካካሄድን በኋላ ከ18 በኋላ ባሉት ቀናት የፖለቲካ ፓርቲዎቹ ዝርዝር የመረጧቸው ምልክቶች አንድ ላይ የሆኑና በቦርዱ ታይተው ምናልባትም ደግሞ እኔ ይገባኛል የሚልም ጥያቄ ካለ ገሌሌ ውስድብኛ ይገባም ነበር ከዚህ የተጠቀምኩበትም ነበር የሚል ጥያቄም ካለ ደግሞ እሱ አንድ ላይ ተደርጎ እስከ 24 ባለው ጊዜ ውስጥ ቦርዱ ያንን አጠናቆ ሪቪው አድርጎ ይፋ ይደረጋል ማለት ነው። የሚመለከቱበትም ምርጫ የሚወዳደሩበትን ምልክት ምርጫ ቦርድ እነዚህ ምልክቶች ብቻ ፓርቲዎች መምረጥ አለባቸው የሚል መመሪያ እንዳልሰጣም የቦርዱ የኮሚኒኬሽን ጉዳዮች ኃላፊዋ አብራርተዋል። ይሄ ምልክት እንግዲህ እኛ እጃችን ላይ ካለው ነው። ከአልበሙ ከአልበሙ ውጭ የሆነ እዚህ ላይ ያለው ደግሞ አይስማማኝም፣ እኔ የራሴን አመጣለሁ የሚል አንድ የፖለቲካ ፓርቲ ካለ መስፈርቶች አሉት። ቅድም እንደተባለው ጥቁርና ነጭ የሆነ መስፈርት አዘጋጅቶ ይዞ መምጣት አለበት። ከዛ በተጨማሪ የጥራት ኳሊቲው ሲስተም ውስጥ ሲገባ የሲስተሙን ውስጥ ያሉት ኳሊቲዎች ጋር ማያንስ እንዲሆን ከ200 እስከ 300 ሜጋፒክስል የሆነ የጥራት ኳሊቲ ያለው በፍላሽ ይዞ ይመጣ ይገባል። አትሞ ደግሞ ሌላ አንድ ደግሞ የታተመ ኮፒ ደግሞ ይዞ መምጣት አለበት ማለት ነው። ስለዚህ እሱን ሀርድ ኮፒ እንወስዳለን። ሶፍት ኮፒውን ደግሞ በፍላሽ ወስደን እዚህ ላይ ሲስተም ውስጥ እናስገባለን። ምናልባት በአንዳንድ ሁኔታዎች ለምሳሌ ጥሩ ኳሊቲ ካልሆነ ወይም ደግሞ ሲስተሙ ዲዛይን በትክክል ካልሆነ ደግሞ በራሳችን እኛ ምልክቱ ሳንነካ ለሲስተሙ እንዲሆን አድርገን ሪዲዛይን ልናደርግ እንችላለን። ፒክስሉ ልናስተካከል እንችላለን። ሲስተም ውስጥ ፊት እንዲያደርግ ልናደርገው እንችላለን። ያንን ካደረግን በኋላ ለፖለቲካ ፓርቲዎቹ ቅድም እንዳለው በ24 ሰዓት ውስጥ ሪቪው አድርገን ይሄ ተቀባይነት ያገኘ ነው ብለን ተቀባይነቱን እናሳውቃቸዋለን። ሲስተም ውስጥ የራሳቸው ምልክት ያስገቡ ፓርቲዎች ተብሎ ይያዝላቸዋል ማለት ነው። የግል ተወዳዳሪዎች በዚህ መርሃ ግብር እንደማይገደዱም ታውቋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸው አመሃ ለዘገባው አመሰግናለሁ። አሁን ወዲህ ወደ ዩናይት ስቴትስ የሚመልሰን ነው ተከታዩ ፕሬዚዳንት ጆ ባይደን የፕሬዚዳንትነት ስራ ዘመናቸውን ለመጀመሪያ ጊዜ ሙሉ ቀን በመስራት በጀመሩበት በትላንትናው ዕለት የኮሮና ቫይረስን ለመመከት የነደፉትን አገር አቀፍ ስትራቴጂ ስራ ላይ መዋል ጀምረዋል። ሌሎች በርካታ የስራ ማስፈጸሚያ ልዩ ትዕዛዞችንም አውጥተዋል። የአሜሪካ ድምጿ የዋይት ሐውስ ዘጋቢ ፓትሲ ዊዳ ኩስዋራ ያጠናቀረችውን ዘገባ ደረጀ ደስታ እንደሚከተለው ያቀርበዋል። በዩናይትድ ስቴትስ ከ450 ሺህ በላይ አሜሪካውያን በኮሮና ቫይረስ ህይወታቸውን ባጡበት በዚህ ወቅት ፕሬዚደንት ጆ ባይደን ወረርሽኙን ለመዋጋት የሚያስችላቸውን እቅድ ትናንት ሐሙስ በይፋ ጀምረዋል። ብሔራዊ ስትራቴጂያችን ሁሉን አቅፍ ነው። በፖለቲካ ላይ ሳይሆን በሳይንስ ላይ የተመሠረተ ነው። እውነቱን በመካድ ሳይሆን ግልጽ በማድረግ ነው። እናም በዝርዝር የቀረበም ነው። የባይደን እቅድ በአገር አቀፍ ደረጃ የፊትና አፍንጫ መሸፈኛ ጭንብል እንዲደረግ ማስገደድን ጨምሮ ተጓዥ መንገደኞች ምርመራ እንዲያደርጉና ለተወሰኑ ቀናትም ራሳቸውን አግልለው እንዲቆዩ የሚያስገድድ ነው። ትምህርት ቤቶችን ጨምሮ የግዴታ ስራ መግባት ያለባቸውን ሰዎች ጤንነትም መጠበቅንም ያካትታል። ፕሬዚደንት ባይደን ስለዚሁ ሲናገሩ እንዲህ ብለዋል። ይህ እንደ ጦርነት ጊዜ የሚወሰድ ነው። ዛሬ መከላከያ ምርቶች ማምረቻ ህጉና እንዲሁም ሌሎች የፌዴራል ኤጀንሲዎችና የግል ኢንዱስትሪዎች ወረርሽኙን ለመከላከል ሙከራዎችን ለማድረግ ክትባቶቹን ለመስጠትና ሰዎችንም ለመንከባከብ የሚያስችላቸውን ነገር ሁሉ እንዲያደርጉ የሚያዘውን የማስፈጸሚያ ትዕዛዝ ፈርም ያለው። ዩናይትድ ስቴትስ ከዓለም አቀፉ የጤና ማህበረሰብ ጋር የነበራትን ትስስር እንደገና እያደሰች ነው። የዋይት ሀውስ ዋነኛው የጤና አማካሪ ዶክተር አንቶኒ ፋውቺ ትናንት ሐሙስ ዩናይትድ ስቴትስ ዓለም አቀፉን የጤና ድርጅት እንደገና መቀላቀሏን አስታውቀዋል። አሜሪካ ዓለም አቀፉን ወረርሽኝ ለመዋጋት የሚደረገውን ዓለም አቀፍ ጥረትም እንደምትደግፍ ፋውቺ ገልጸዋል። ከወዲሁ የተወሰዱ አንዳንድ እርምጃዎችንም እንደሚከተለው ጠቅሰዋል። ዩናይትድ ስቴትስ ቶ ጆይን ኮቫክስ ዩናይትድ ስቴትስ ወረርሽኙን በጋራ ለመከላከል ሲባል ከተመሰረተው የተለያዩ ክትባቶች የጋራ ጥምረት ወይም ኮቫክስ ተቀላቅላለች። እንዲሁም የኮቪድ-19 ክትባትን የሕክምናና የምርመራ ስርጭትን ፍትሐዊ ተደራሽነት ለማስፈን ዘርፈ ብዙ ምርምርና ምርቶችን ለማጎልበት የሚያስችለውን ዓለም አቀፍ ጥረትም ትደግፋለች። ኮቫክስ 92 አገሮች የክትባት ምርቶቻቸውን የሚያቀናጁበት ዓለም አቀፍ ጥምረት ነው። አሜሪካ ትቅደም ባይ የነበሩት የቀድሞ ፕሬዚደንት ትራምፕ ለራሳቸው የክትባት መርህ በማድላት ጥምረቱን አልተቀበሉትም ነበር። ይህ ውሳኔያቸው ቫይረስ እኮ ድንበር አይወስነውም በሚሉ ወገኖች ሲነቀፍ ቆይቷል። ጥቅሙ ለሁሉም ነው የሚሉት የጋርዮሹ ፖሊሲ ማዕከል ዲሬክተር ዶክተር አናንድ ፓሬክ እንዲህ ይላሉ። ዋና ግባችን ለብሔራዊ ደህንነታችንና ብሔራዊ የኢኮኖሚ ፍላጎታችን ሲባል የሌሎችን አገሮችን ሆነ አጋሮቻችንን ደህንነት ማረጋገጥ ይኖርብናል። ስለዚህ በተቻለ መጠን ብዙ አገሮችን ማገዝ አለብን። ዓለም አቀፉ የጤና ድርጅት ዓለም አቀፉን ወረርሽኝ ለመከላከል የሰጠው ምላሽ በቂ አይደለም በሚል በትራምፕ አስተዳደር ከአሜሪካ የሚሰጠው የበጀት እርዳታ ተቋርጦ ነበር። አሁን ግን እንደገና የበጀት እርዳታውን ጨምሮ ሌሎች ሁለንተናዊ ድጋፎችን ለመስጠት ጥረት እየተደረገ ነው። የዓለም ጤና ድርጅቱ ዲሬክተር ዶክተር ቴዎድሮስ አድሃኖም እንዲህ ብለዋል። ይህ ለዓለም የጤና ድርጅትም ሆነ ለመላው ዓለም ጤንነት ጥሩ ቀን ነው። እስካሁን ከ17 ሚሊየን በላይ የሚሆኑ አሜሪካውያን የኮቪድ-19 መከላከያ ክትባት ወስደዋል። የባይደን አስተዳደር ደግሞ በሚቀጥሉት አንድ መቶ ቀናት ውስጥ አንድ መቶ ሚሊየን ክትባቶችን ለመስጠት አቅዶ ተነስተዋል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ድርጅል። ተከታዩም ከዚሁ ርዕስ ጋር ያቆየናል። አድማጮች ጆ ባይደን 46ተኛው ዩናይትድ ስቴትስ ፕሬዚዳንት ሆነው ስልጣን መረከባቸውና ና ዲሞክራቶች የህግ መወሰኛውን የእንደራሴዎች ምክር ቤት በበላይነት መቆጣጠራቸው እንዲሁም የተወካዮች ምክር ቤቱ በዲሞክራቷ ናንሲ ፔሎሲ አፈጉባኤነት የሚመራ መሆኑን ተከትሎ ጆ ባይደን በርካታ ትላልቅ ህጎችን ሊያሳልፉ ይችላሉ ተብሎ እየተጠበቀ ነው። የአሜሪካ ድምጿ የዩናይትድ ስቴትስ ምክር ቤቶች ዘጋቢያችን ካትሪን ጅብሰን ያደረሰችንን ዘገባ ስመኝሽ ቆየ እንዲህ ታቀርበዋለች። ጆ ባይደን የዩናይትድ ስቴትስ ፕሬዚዳንት ሆነው ስልጣን ሲረከቡ እጅግ ብዙ ፈተናዎች ከፊታቸው ይጠብቃቸዋል። ከነዚህ ዋነኛው ደግሞ የ400 ሺህ አሜሪካኖችን ህይወት የቀጠፈውን የኮሮና ቫይረስ ወረርሽኝን መዋጋት ቀዳሚው ነው። ነገር ግን በአዲሷ ምክትል ፕሬዝዳንታቸው ካምላ ሃሪስ እና ሶስት አዳዲስ በተመረጡ ሴናተሮች ምክንያት ዲሞክራቶች የህግ መወሰኛ ምክር ቤቱን በአብላጫ መሪው ቻክ ሹመር አማካኝነት ተቆጣጥረውታል። ሹመር ይህ ትልቅ አጋጣሚ ነው ይላሉ። ይሄ ሴኔት በትውልድ አንድ ጊዜ የሚደርስ በጤናና ኢኮኖሚያችን ላይ የተደቀኑብንን አስጊ ሁኔታዎችን ለመቅረፍ ጥረት ያደርጋል። ለዘመናት ስንታገልለት ለነበረው የዘርና ኢኮኖሚ ፍትህ እንዲሁም በህግ ፊት የሚኖር እኩልነት ዙሪያ መሻሻል ለማምጣት ትግል ያደርጋል። ይህ ለዲሞክራቶች ትልቅ አጀንዳ ነው። ነገር ግን የዋይት ሀውስ ቤተ መንግስትን ጨምሮ የህግ አውጪውንም ሆነ የመወሰኛውን ምክር ቤት መቆጣጠራቸው የሚፈልጉትን ለማሳካት መንገዱን እንደሚከፍትላቸው ሹመር ያሰምሩበታል። ፕሬዝደንቱም ከተመሳሳይ ፓርቲ የመጡ በመሆናቸው ከምክር ቤቱ የሚወጣ ማንኛውንም ነገር የፕሬዚደንቱን ፊርማ የማግኘት እድሉ የሰፋ ነው። ይህ ፕሬዝደንቱ የማገጃ ድምጻቸውን ተጠቅመው ሊያግዱ ይችላሉ በሚል ፍራቻ በምክር ቤቱ አብላጫ ድምፅ ለማግኘት የሚደረገውን መመላለስ ይቀንሰዋል። ስለዚህ ይሄ የበላይነት ይሰጣል፣ አንድነትንም ይፈጥራል። ያም ሆኖ ግን ዲሞክራቶች በሁለቱም ምክር ቤቶች ያላቸው የበላይነት እጅግ የጠበበ ነው። በተጨማሪም ከስልሳ በመቶ በላይ ድምፅ የሚያስፈልጋቸው የህግ ረቂቆች ሲኖሩ ሪፐብሊካኖቹ አሁንም እንዳያልፍ ሊያግዱ ይችላሉ። የምክር ቤቱ አፈ ጉባኤ ናንሲ ፔሎሲ ምናልባት ጥቂት የዲሞክራቶችን ድምጽ ሊያጡ ቢችሉም ከአንዳንድ ሪፐብሊካን ህግ አውጪዎቹ ጋር መስራት የሚቻልበት መንገድ መኖሩን በመጠቆም ያን ደማያሳስባቸው ገልጸዋል። በጋራ ልንስማማ የምንችልበትና ከወገንተኝነት የጸዳ ሁኔታ የመፍጠር ኃላፊነት አለብን። በኮሮና ቫይረስ ወረርሽኝ ምክንያት የበረታ የኢኮኖሚ ጉዳት ለደረሰባቸው በሚሊዮኖች የሚቆጠሩ አሜሪካውያን የሚሰጠውን ድጎማ በፍጥነት ማሳለፍ ቀዳሚ ስራ ነው። ነገር ግን ዲሞክራቶች በአብላጫነት የያዙት ሴኔት ፕሬዚዳንቱ ለሚያዋቅሩት ካቢኔት ያቀረቧቸውን እጩዎች ለማጽደቅ የሚደረገውን የጥያቄና መልስ ሂደትም በአፋጣኝ ማካሄድ ይኖርባቸዋል። የምክር ቤቶቹ አንድ መሆን የሀገሪቱን የህግ አውጪ ክፍል መንግስትን ተጠያቂ እንዲያደርግ የበለጠ ዕድልም ይሰጠዋል። ስለሆነም መንግስትን በሕግ የመቆጣጠሩ ስራ በመጪዎቹ ቀናት ይጀመራል ሲሉ በጆርጅ ዋሽንግተን ዩኒቨርሲቲ መምህር የሆኑት ካሲ በርጋት ያስረዳሉ። በተለይ ፕሬዚደንቱን በመክሰሱ ሂደትና ያ ወደፊት በሚኖረው ተጽዕኖ ላይ ተስፋ ከምክር ቤቱ ፕሬዝደንቱን ከመክሰስ ሂደት የበለጠ ተጠያቂነትንም የሚያረጋግጥ ነገር ሊኖር አይችልም። በእርግጥ አንድ ፕሬዝደንት ስልጣን ከለቀቀ በኋላ የተደረገ ክስ አይተን አናውቅም። ስለዚህ ምክር ቤቱ በራሱ አቋም እንዳለው፣ ፕሬዝደንቱ ደግሞ ለዛ ትኩረት እንደሚሰጡና ራሳቸውን ከህግ በላይ አርገው እንዳያዩ የማድረግ አቅም እንዳለው ማሳያ ነው። ዲሞክራቶች የምክር ቤቶቹን አብዛኛውን መቀመጫ ተቆጣጥረውም ቢሆን የቀድሞውን ፕሬዚዳንት ዶናልድ ትራምፕን ጥፋተኛ ብሎ ለማስፈረድና በድጋሚ የመንግስት ስልጣን ለመያዝ ለመወዳደር እንዳይችሉ ለማገድ ግን አሁንም 17 ሪፐብሊካኖችን ማሳመን ይጠበቅባቸዋል። በካትሪን ጂፕሰን ለቀረበው ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። ስመኝሽን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ 943 እና እንዲሁም በናይል ሳት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አስተናጋጃችሁ አሉላ ከበደ ነኝ። አሁን ወደ ሁለተኛው አጋማሽ ስርጭት እንዘልቃለን። ቀዳሚው ብሔራዊ ንግግር መንግስት በተቀያየረ ቁጥር የማይቀያየሩ ምልክቶች፣ መዝሙሮችና ሌሎች ሀገራዊ ጉዳዮች እንዲኖሩ ለማድረግ መንገድ ይጠርጋሉ የተባሉት ኢትዮጵያ ውስጥ የተጀመሩት ሀገራዊ የምክክር መድረኮች በሕዝብ ዘንድ ቅቡልነት ያለው የሀገረ መንግስት አወቃቀር ለመመስረትም ያስችላሉ የሚል እምነት እንዳላቸው የፖለቲካ ሳይንስ ምሁራን እየተናገሩ ነው ትለናለች አስቴር ምስጋናው። አንዳንዶቹን አነጋግራ ባጠናቀረችው ተከታዩ ዘገባዋ በኢትዮጵያ ውስጥ ለሚስተዋሉ ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ችግሮች እንዲሁም ግጭቶች አንዱ ምክንያት ሀገራዊ በሆኑ ጉዳዮች ላይ የጋራ መግባባት አለመኖሩ እንደሆነ የፖለቲካ ሳይንስ ምሁራን ገልጸዋል። እንዲህ አይነት ችግሮች ደግሞ በመንግስትና በፓርቲ አሰራሮች እንዲሁም በህዝቦች መካከል ባሉ መስተጋብሮች ውስጥ እየተንጸባረቁ መቀጠላቸውን ተናግረዋል። በመሆኑ በጥናትና ውይይት የተደገፈ የማስተካከያ እርምጃዎች መወሰድ እንዳለባቸው ያሳስባሉ። በደህንነትና ሰላም ጥናት ኢንስቲትዩት ውስጥ የፖለቲካ ምሁር የሆኑት ዶክተር ሰሚር የሱፍ። ዶክተር ሰሚር አክለው በኢትዮጵያ መንግስትና ፓርቲ አንድ ሆኖ ሀገር ከመምራት አዙሪት መውጣት አለበት ብለዋል። መንግስት በተቀያየረው ቁጥር ብዙ ነገሮች የሚቀያየሩት ኢትዮጵያ ውስጥ በበርካታ ምክንያቶች ነው። አንደኛ ፓርቲና ሀገረ መንግስት መንግስትና ሀገረ መንግስት ስለሚቀላቀሉብን ነው። አንድ ገዢ የሆነ ፓርቲ በሱ ርዕዮተ ዓለም የተጠመቀ የተቋማት መዋቅር ይዘረጋል በሀገረ መንግስቱ። ስለዚህ ሀገረ መንግስቱን የግሉ ያደርገዋል። የግል የሆነ ሀገረ መንግስት ደግሞ ፓርቲው ሲቀየር መቀየር አለበት። ስለዚህ ቀጣይነት ያለው ስራ መስራት አልቻለም። አንደኛው ምክንያት ነው። ሁለተኛ ይሄኛው ከመጀመሪያው ጋር የሚገናኝ ነው። አብዮታዊ ለውጥ ብዙ ጊዜ የማድረግ ዝንባሌ ያለን ኢትዮጵያ ውስጥ 1966 ላይ 1983 ላይ ስር ነቀል ለውጦች ነው የምናደርገው። አመለካከት ይቀየራል፣ ርዕዮተ ዓለም ይቀየራል፣ የፖለቲካው ድባብ ይቀየራል፣ አለም አቀፍ ድባቡ አውዱ ይቀየራል። ስለዚህ የኢትዮጵያ ፖለቲካ ከስር መሰረቱ ይቀየራል። ከስር መሰረቱ ሲቀየር ሀገረ መንግስቱን ማዋቀሪያ መሳሪያዎች አብሮ ይቀየራል። ስለዚህ ቀጣይነት ያለው ህገ መንግስት ቀጣይነት ያለው የሀገረ መንግስት ተቋማት መገንባት አልቻለም። እስካሁን ድረስ እነዚህን ነገሮች ቆም ብለን ማሰብ ያስፈልጋል። አንደኛ ነገር አሁን ያለንን እድል ላለማባከል ፓርቲ ፓርቲና የሀገረ መንግስት መዋቅር ተነጣጥለው መቀመጥ አለባቸው። የአንድ ፓርቲ የግል ንብረቶች መሆን የለባቸው። በዛ መንገድ ያደራጀናቸው ተቋማት ሌላ ፓርቲ ሲመጣ የሚያፈርስበት ምክንያት አይኖርም። አንደኛ ነው። ሁለተኛ እየገነባን መሄድን መልክ ስር ነቀል ለውጥ ከማምጣት ይልቅ ማለት ነው ለቀጣይነታችን ትልቅ አስተዋጽኦ ያበረክታል ብለህ አስባለሁ። አሁን ያለው የፌዴራሊዝም ስርዓትም ቢሆን በሕዝብ ዘንድ የጋራ ስምምነት ያልተደረሰበትና አወዛጋቢም ነው ብለዋል ተመራማሪው። እንግዲህ የፌዴሬሽኑ ጉዳይ ኢትዮጵያ ውስጥ በጣም አከራካሪ ጉዳይ ነው እና እንዲቀየር የሚፈልጉ በርካታ የማህበረሰብ ክፍሎች አሉ፣ እንዳይቀየር እና እንዲቀጥል የሚፈልጉ በርካታ ማህበረሰብ ክፍሎች አሉ። ስለዚህ በሁለቱም ወገን የምናየው አመለካከት አስተላለፋለሁ ብዬ አስባለሁ። በአለም አቀፍ ተሞክሮ ስንሄድ ግን በእኔ አመለካከት ኢትዮጵያ ያላትን በርካታ አማራጮች መገምገም አለባት። መጀመሪያ አልተዋየንም እስካሁን ድረስ ፌዴሬሽኑ ላይ ተቸንክረን ቀርጥላል። ፌዴሬሽኑ ስል በሁለቱም መንገድ አንዳንድ ሰዎች ህብረ ብሔራዊ ፌዴሬሽን የሚያስፈልገን ይላሉ። አንዳንድ ሰዎች ከዛ ለየት ያለ ብሔራዊ ፌዴሬሽን ናሽናል ፌዴሬሽን ይባላል። እንደዚህ አይነት ነው የሚያስፈልገን በማንነት ላይ ያልተመሰረተ ሌላ መስፈርት የተመሰረተ ይላሉ። ሁለቱም የሚያወሩ ስለ ፌዴሬሽን የተለያየ አይነት ፌዴሬሽን የሚያወሩ ማለት ነው። ከፌዴሬሽን ውጭ ሌሎች አማራጮች ለምሳሌ ቅድም የጠቀስኳቸው ኮንሶሴሽናሊዝም ይባላል። ኮንሶሴሽናሊዝም የተለያዩ የማህበረሰብ ወኪሎች በጋራ መጠው የሚያስተዳድሩት መንግስት ማለት ነው። አንዳንድ ነገሮች ሞክረው የተሳኩላቸው ያልተሳኩላቸዋል። ሴንትሪፔታሊዝም የሚባል ደግሞ አይነት አሰራር አለ። ለምሳሌ ፕሬዚደንት ይኖርና አንድ ሀገር ውስጥ ፕሬዚደንቱ ሲመረጥ ግን 50 ፕላስ ዋን አብላጫ ብቻ ስላገኘ ሳይሆን፣ ከተለያዩ ክልሎች የተወሰነ ፐርሰንቴጅ ስላገኘም ጭምር ነው የሚመረጠው የሚል ህግ ነው። ቅቡልነት እንዲኖረው ለማድረግ ነው። እነዚህን አማራጮች በደንብ መፈተሽ፣ መወያየት፣ መከራከር ይኖርብናል። ፌዴሬሽኑ ይጠቅማል አይጠቅም ከማለታችን በፊት ከለውጥ ለውጥ መምጣት ጋር ተያይዞ በኢትዮጵያ የሚከሰተውን አለመረጋጋት ለማስቀረት በህዝብ ዘንድ ቅቡልነት ያገኘና የጸና የሀገረ መንግስት አወቃቀር ያስፈልጋል ይላሉ ዶክተር ሰሚር የሱፍ። መንግስትና ሀገረ መንግስት የሚገናኙ ግን የተለያዩ ጽንሰ ሀሳቦች ናቸው። በዲሞክራሲያዊ መንገድ የመጣ መንግስት መመስረት ብንችል እንኳን ሀገረ መንግስቱ ጋር ያሉ ጥያቄዎች ካልተመለሱ የተረጋገጠ ሰላም፣ ዘለቄታነት ያለው ሰላም ማስፈን አይቻልም እዚያ ጋር ውስጥ። ስለዚህ ቅቡልነቱ የተረጋገጠ ሀገረ መንግስት መፍጠር ያስፈልጋል። ምን ማለት ነው ይሄ የሀገረ መንግስቱን አወቃቀር የሚመለከቱ ጉዳዮች። ለምሳሌ ኢትዮጵያ በፌዴሬሽኑ መተደር ያለባት በሌላ ነት ስርዓት ነው? ፌዴሬሽን እስከሆነ ህብረ ብሔራዊ ፌዴሬሽን ሆን ያለበት ወይንስ፣ ብሔራዊ ፌዴሬሽን የሚባለው በማንነት ሳይሆን በሌላ መስፈርት ላይ የሚደራጅ ነው ወይንስ፣ ሌሎች ሀገሮች የተሞከሩ ሌሎች ሙከራዎች ኮንሶሴሽናሊዝም ይባላል፣ ሴንትሪፔታሊዝም ይባላል። ኢትዮጵያ ውስጥ ያልተወያየንባቸው ሀሳቦች ናቸው እነዚህ አማራጮች። በአጠቃላይ በአማርኛ ትርጉም በጣም ከባድ ነው፣ ምክንያቱም ገና ትርጉመን አልተወያየንባቸውም። ስለዚህ እነዚህን የመሳሰሉ ሀገር መንግስቱን የምናዋቅርባቸውን መሰረቶች ውቅሮች፣ ሀገር መንግስቱን የሚመለከቱ ጉዳዮች ናቸው። በዲሞክራሲያዊ ምርጫ የሚመጣ መንግስት ሁል ጊዜ የሚቀያየራቸው ጉዳዮች መሆን የለባቸው። ተስማምተን የጽና መሬት ላይ አስቀምጠን ነው ከዛ ወደ ምርጫችን በደንብ ልንታለፍ የምንችለው። አንደኛ ሀገር መንግስት ጉዳይ ነው። ሁለተኛ የሀገር መንግስት ጉዳይ ስንል የሀገር ምልክቶችን ለምሳሌ ሰንደቅ ዓላማን የሚመለከት ጉዳይ፣ ብሔራዊ መዝሙርን የሚመለከት ጉዳይ፣ ሀገርን የሚገልጹ የተለያዩ ምልክቶች እነዚህ በጣም መሰረታዊ የሀገረ መንግስት ጉዳዮች ናቸው። የመንግስት ጉዳዮች ብቻ አይደሉ። ስለዚህ እነዚህ አይነት ክርክር ያለባቸውን መሰረታዊ ጉዳዮች በምንድነው የምንፈታቸው? ሀገር አቀፍ የምክክር መድረክ ለማዘጋጀት ነው፣ ናሽናል ዳያሎግ ብለን የገለጽነው ማለት ነው። በሌላና ሀገር ዴሞክራሲ ቅቡልነት ያለውን መንግስት ለማምጣት ይጠቅመናል። ናሽናል ዳያሎግ ደግሞ ቅቡልነት የተረጋገጠ ሀገረ መንግስት እንድፈጥር ያስችላል። ሁለቱም በማሳካት ይመስለኛል ካልተረጋጋ አዙሪት ችን ሀገር ማውጣት የምንችለው የምስራቅ አፍሪካ ፖሊሲ ጥናት ተቋም ምክትል ዳይሬክተር የሆኑት ዶክተር ብርሃኑ ሌንጄሶ ሀገ መሬቱ አሁን ካለችበት ዘርፈ ብዙ ችግሮች ለመውጣት ያስችላት ዘንድ በተለይ የፖለቲካ መሪው ቁጭ ብሎ መምከር አለበት ይላሉ። መነጋገር አለመቻላችን፣ መደራደር አለመቻላችን ሊት ኢሊት ፓክት የሚባለው የፖለቲካ ሊቃን ውይይት ዲያሎግ አስፈላጊ ነው። እነሱ ተነጋግሮ መስማማት ባይስማሙ እንኳ በልዩነታቸው አብሮ ለመስራት መስማማት። እነሱ እኮ በአንድ ነገር ላይ መስማማት አይደለም ልዩነታቸውን ይዞ እንኳ አብሮ መሄድ፣ አንድ ነገር ውስጥ እስካሉ ድረስ በልዩነታቸው አብሮ መቀጠል ላይ ብዙ የተሰራ ይመስላል። ለመስራትም ፈቃደኞች ሁሉም በየአካባቢው የሄደ ግሪቨንስ የሚያስነሳ ነገር የሚፈልገውና ከዛ ካልወጣን ሀገር የሚቀጥለ ይመስላል። የኢትዮጵያ ደግሞ በፊትም የነበረ ታሪካዊ ቁርሾዎች አሉ። ታሪካዊ አለመግባባቶች አሉ። ታሪካዊ ተቃርኞች አሉ። እነዛን ወደ ማስታረቅ ብንሄዱ እንኳ ብንጀምሩ እንኳ በጣም ረዥም ጊዜ ነው የሚፈጅብኝ። እሱን ለመጠኑ ያንን ደግሞ ወደሚያሰፋ ነገር የሚሄዱ ከሆነ ይሄ ለሀገር አደጋ ነውና ከዚህ ቆም ብሎ ማሰብ አለባቸው። አንጋፋው ፖለቲከኛ አቶ ሌንጮ ለታ ደግሞ ሀገሪቱ ከገጠሟት ችግሮች እንድትወጣ ለማድረግ ተደጋጋሚ የንግግር መድረኮች ያስፈልጓታል ሲሉ መክረዋል። ፖለቲካ ፓርቲዎች እኛ ይሄ የጀመርነውን አገር አቀፍ ውይይት ማካሄድና የተሻለ ስምምነት ላይ መድረስ ሀሳብን ያፈልቃል፣ ምክርን ያስተላልፋል። የአማራ ክልል ሕዝብ የሽምግልና ስርዓት ማህበር ፕሬዚዳንት ሊቀ ሕሩያን በላይ መኮንን የሀገረ መንግስት አወቃቀር ኢትዮጵያን እንደ ኢትዮጵያ የሚያስቀጥላት ነው ብለዋል። እንደ ሕዝብም አንተ እዚህ ወዲህ እገሌ እንትን ነህ አንተ ኦሮሞ ነህ፣ አንተ አማራ ነህ፣ አንተ ትግሬ ነህ፣ አፋር ነህ፣ ሶማሌ ነህ ተብሎ በቋንቋና በዘር ተከልሏል። እና አሁን ቅቡልነት ያለው የሀገረ መንግስት ግንባታ ለማምጣት ህዝቦች ይሄ በዘርና በንትን ድንበር ታጥረው ሳይሆን በመቀራረብ በመመካከር አሁን እንደተጀመረው እነዚህ የፖለቲካ ልሂቃኑ ወደዚህ መምጣታቸው የራሱ ትልቅ ዋጋ አለው። ኢትዮጵያ እንደ ኢትዮጵያ እንድታስብ አሁን ለምሳሌ እነዚህ የምናያቸው አብረናቸው የምንሰበሰብ እኮ የኦሮሚያ ነፃ አውጭ ግንባር ተብለው የሶማሌ የኦጋዴን ነፃ አውጭ ግንባር የምን ግንባር ተብለው በኤልኤፍ ቁመና ላይ የነበሩ ናቸው። አሁን የነሱ ወደዚህ መምጣት ለቅቦ ለሀገረ መንግስት ግንባታ ዋጋ አለው። እነዚህ ደግሞ ምሁራንም የፖለቲካ ልሂቃንም ትውልድን ከመከሩ ካስተማሩ ተሰሚነት አላቸው፣ ተቀባይነት አላቸው። እዚህ በፊት የተሰሩ የሀሰት ትርክቶች የተሳሳቱ የታሪክ ዲስኩሮች በሙሉ በትክክለኛ ጥናት እየተጠኑና ለትውልዱ ከቀረቡ የሀገረ መንግስት ግንባታው ቅቡል የማይሆንበት ምክንያት አለ። በዋናነት ህገ መንግስት አለ ደግሞ ሊሻሻል የሚገባው ሁሉም ህዝቦች ወደ አንድ አስተሳሰብ፣ ምክክሩ ሁሉንም ህዝቦች ወደ ተቀራረበ ነው። አንድን ሀገር መገንባት ምን ያህል ጠቀሜታ እንዳለው፣ የአንድ ሀገር መፍረስ ደግሞ ከሌሎቹ እንዳየነው እንደተማርነው ምን ያህል ጎጂ እንደሆነ ይሄንን በማስረጽ ወደ አንዲት ሉዓላዊት ሀገርና ቅቡልነት ያለው የሀገረ መንግስት ግንባታ ለመምጣት ህገ መንግስት እስከ ማሻሻል ድረስ የሚወስደን ጥያቄ ነው ያለና ይህም መሰራት አለበት። ነገር ግን ማዕከላዊ የሆነ አስተሳሰብና የሀገር ምስረታ ኑሮን ወደ ልማት ብንገባ ይሄ ሁሉ ችግር አይኖርም። በኢትዮጵያ መሰረቱ የጸና የሀገረ መንግስት አወቃቀር ለመፍጠር ከመላ ሀገሪቱ የተውጣጡ የፖለቲካ ፓርቲ መሪዎች፣ የሀገር ሽማግሌዎች፣ የማህበረሰብ አንቂዎች፣ ታዋቂ ሰዎች እንዲሁም ሌሎች ኢትዮጵያውያን የተሳተፉበት ሀገራዊ የምክክር መድረክ የተጀመረ ሲሆን ሰሞኑን በባህር ዳር ከተማ ላይ የተካሄደው የንግግር መድረክ ሁለተኛው ነው። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። አስቴር ለዝግጅቱ አመሰግናለሁ። ክብራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ በ22፣ በ25 ና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ 943 እና እንዲሁም በናይል ሰዓት በአማርኛ ቋንቋ የሚተላለፈውን የአርብ ምሽት ስርጭታችንን ነው። አድማጮች አሁን ወደ ደሴ መስፍን አራጌ በተከታዩ ዘገባው የአራት ዋንጫዎች አሸናፊ ለመሆን ከበቃች የዘንድሮ የደሴ ዩኒቨርሲቲ ተመራቂ ወጣት ጋር ያስተዋውቀናል። የሃያዎቹን መጀመሪያ የተቀላቀለችው ትግስት መኮንን ተወልደ ያደገችው ደሴ ከተማ ቆርቆራ አካባቢ ፊደል ቆጥራ ከዩኒቨርሲቲ የተመረቀችውን በትውልድ ቀይዋ በተቆረቆረው ወሎ ዩኒቨርሲቲ ነው። ሰሞኑን ዩኒቨርሲቲው በመጀመሪያ ድግሪ ያሰለጠናቸውን በሺዎች የሚቆጠሩ ተማሪዎች ሲያስመርቅ፣ ትዕግስት የዕለቱ ኮከብ የትዕይንቱ ድምቀት የዝግጅቱ ክስተት ነበረች። በአምስት ዘርፎች የተዘጋጁትን ሽልማቶች ጠራርጋ በመውሰድ 398 በማምጣት ታዳሚውን አጃኢብ ያሰኝተዋለች የሚማርበት ካሉት ኮሌጆች አምስት ዲፓርትመንት አለ። ከአምስቱም አንደኛ በመውጣት የሜዳ ላይ ሽልማት ነው የመጀመሪያው። ሁለተኛ ደግሞ ከግቢ ውስጥ ካሉ ሴት ተማሪዎች አንደኛ በመውጣት የስልክ ሽልማት ናግቻለሁ። ሶስተኛ ከግቢው ካሉ ሴት እና ወንድ ተማሪዎች አጠቃላይ አንደኛ በመውጣት የስልክ ሽልማት ሳገኝ፣ አራተኛው ልዩ የዋንጫ ተሸላሚ ተብዬ የግቢውን ዋንጫ ወስጃለሁ። አምስተኛው ደግሞ አሁንም ልዩ የዋንጫ ተሸላሚ ተብዬ የሁለቱንም ካምፓሶች ወይም ደግሞ ግቢ ዋንጫ የወሎንና የኮምቦልቻ ማለት ነው። ሁሉንም ዋንጫዎች እና ሁሉንም ሽልማቶች ነው ጠራርገሽ ሲወሰድ ምን ስሜት ፈጠረብሽ? ይሄን ነው ብዬ አልገልጾም። ምክንያቱም እንደዚህ ይሆናል ብዬ ጠብቀውም አስቤውም አላውቅም። ያው ቢሆን ቢሆን ብዬ ማስበው ከሴቶች እና ከኮሌጅ ሊሆን ይችላል እንጂ ቢሆን እና ዱብዳን ይሆነብኝ ለውጤቷ አራት መሰረታዊ ነጥቦችን ታነሳለች፣ የፈጣሪን ድጋፍ፣ የቤተሰቦቿን እገዛ፣ የመምህራኖቿን ክትትልና የራሷን ጥረት። ስኬትን ወደ ሰማይ በማንጋጠጥ ብቻ ሳይሆን ወደ ራስን በመመልከት ማሳካት ይገባል ትላለች። ትዕግስት ፈጣሪ እንዲያግዝ የሚታገሰብ እና የማሟላትን ግዴታ በማስታወስ መጀመሪያው በእግዚአብሔር ቸርነት ነው ለዚህ ውጤት እንድበቃ ያስቻለ ነገር። ምክንያቱም ከእግዚአብሔር ፈቃድ ውጭ የሚሆን ነገር የለም የሰው ልጅ ብዙ ነገር ያስባል፣ ያቅዳል፣ ያልማልን እና በእግዚአብሔር ቸርነት፣ በእግዚአብሔር በጎ ፍቃድ ነው ለዚህ እንዲበቃ ያደረገኝ። ጊዜዋን እሷ አልባሌ እያለች በምትጠራው ቦታ አታሳለፍም። ቤተ መጽሐፍቱን የቤቷን ያህል ተላምደዋለች። ማደሪያ ዶርሟን ቢሆን የንባብና የጽሞና ስፍራዎቿ ናቸው። ሀሲም እጥራለሁኝ፣ ተሻልኩኝ፣ ለመገኘት ያው ላለመበለጥም ማንኛውም ተማሪ የሚያደርገውን አደርጋለሁ፣ አነባለሁ፣ ክላስ ውስጥ በደንብ እከታተላለሁ። እሷ ሞልቶ ከተረፈው ቤተሰብ አልተገኘችም። የቤተሰቧ ድህነት ግን ከስኬታማነት አላገዳትም። ከፍተኛ ውጭ በሚጠይቁ የግል ትምህርት ቤቶች ውስጥ ተምራ አላለፈችም። በሕዝብ ትምህርት ቤት የቀሰመች እውቀት ግን ከፍተኛ ውጤት እንዳታመጣ እንቅፋት አልሆነባትም። ያው ከፈጣሪ በታች የቤተሰቦች ዜና እኔ ላይ በዚህ ልበርቃ ከፍተኛ የሆነ ድርሻ ነበራቸው። የማለት ከቤተሰቦች ስጀምር ሲጀምር አባቴ መኮንን ካሳ ይባላል የሚሰራው በጥበቃ ስራ ነበር። እናቴ ደግሞ የቤት እመቤት ነች። ያው ስራ የላትም። ቢሆንም ባባቴ ደሞዝ ነበር የምንተዳደረው። አጠቃላይ ቤት ላይ አምስት ነን ልጆቹ። እኔ መጀመሪያ ልጅ ስሆን አንድ ወንድ እና ሶስት እህቶች አሉኝ ከእኔ በተጨማሪ እና በኢኮኖሚ አንፃር ስናይ ዝቅተኛ የሚባል ናቸው። ያ ማለት እኔን ከመማር ወደኋላ አላደረገኝም። በተቻላቸው አቅም ከማንኛውም ተማሪ እንደሚማረው ሳይጎልብኝ የሚያስፈልገኝን ዋና ዋና ነገሮች አሟልተው አስተምረውኛል። እና ማንኛውም ኢትዮጵያዊ ተማሪ እንደሚማረው ትምህርት ቤት በስራት ገብቼ የሚያስፈልገኝ ማቴሪያል ተሟልቶልኝ ተምሬያለሁ። እና የእነሱ ሚና ከፍተኛ ነበረ። አንደኛ ምክራቸው በራሱ እና የሚሰጡኝ ሞራል በርቺ፣ አይዞሽ፣ ምንም ባናደርግልሽም እንኳን ወደፊት ታገኛለሽ፣ በስራሽ ውጤትሽ የምታገኙ ነገር ስለሆነ በቃ ጎደለብኝ ብለሽ እንትን እንዳትረሽኝ እንደዚህ ያሉ ይመክሩኝ ነበር፣ ያበረታትኝ ነበረ እና ለዚህ እንድበቃ ያደረጉኝ ከፈጣሪ በታች እነሱ በመሆናቸው በጣም አመሰግናለሁ። እግዚአብሔር እድሜ እና ጤና ይስጣችሁ እና ደርሼላችኋለሁ። ተምሮ ከመመረቅ በምርቃንም ሂደት ውስጥ አሸናፊ ሆኖ ከመሸለም ባለፈ መማር ላንቺ ምን ትርጉም አለው? መማር ለእኔ ብዙ ትርጉም አለው። አንደኛ ለውጥ ማምጣት ነው። ያ ማለት ሰው ነው መገኘት። አሁን ለምሳሌ በሀገራችን ላይ ብዙ ችግሮች እየተከሰቱ ነው። ተምረን እንዳልተማር ሊሆን፣ ምክንያቱም በፊት የነበሩትን ኢትዮጵያዊ ሰዎች ስናያቸው አመለካከታቸው እኛ ሁሉ ተማርን ካልነው ዜጎች የተሻለ ነበር። እኔ ተማርን ነው እንዳልተማር፣ መሀይሞች ነን ብዬ አስባለሁ። ምክንያቱም በዛ እየተከፋፈልን ያለንበት ጊዜ ስለሆነ እና መማር በራሱ ሰው ሆኖ መገኘት ነው። ሴቶች በትጋት እንዲቆሙ ለስኬታማነት እንዲበቁ አርያ ሆኜ መገኘት እፈልጋለሁ። ይህ የትዕግሥት የማይታጠፍ ጽኑ እምነት ነው። ያው ሴት እንደመሆኔ ሴቶች የበልጥ እንዲበረቱ ማድረግ ደስ ይለኛል። ምክንያቱም ሴት ልጅ አሸንፋ እንደዚህ ትወጣለች የሚል አመለካከት የላቸውም። ምክንያቱም አንችልም፣ ጓደኞች በራሱ አልችልም፣ እኔ እንደዚህ ነኝ ምናምን፣ ራሳቸውን ዝቅ የማድረግ እንትን ነበረ አላቸውም እና ያንን ነገር እንዴት መቅረፍ እንደሚችሉ እና አሪያ ሊሆናቸው ይገባል፣ ከዚህ በኋላም ለሚመጡ ሴቶች ማለት ነው። እናም ደግሞ እንደሚያሳብኩትም እርግጠኛ ነኝ ከዚህ በኋላ ያሉ ሴቶች ከእኔ የተሻሉ ብዙ ልጆች ስላሉ እና በርቱ፣ አላማችሁን አሳኩ የሚያሰናክላችሁን ነገር ወደኋላ በመተው ለዓላማችሁ ቁሙ። ኪዳን ቃል ተስፋዬ ትባላለች። ትግስትን ቲጂ ያለች ነው የምታቆላምጣት። እናም የመልካም ሰብእና ባለቤት ስትል ትገልጻታለች። ሶስት ነጥብ ዘጠኝ ሶስት በማምጣት እጅግ በላቀ ከፍተኛ ማዕረግ ትምህርቷን ያጠናቀቀችው ኪዳን ቃል ተሸላሚ ባትሆንም የጓደኛዋና የአብሮ አደጓ ስኬት የእሷም ስኬት እንደሆነ ትናገራለች። ከአንደኛ ደረጃ እስከ ዩኒቨርሲቲ ባለው ጉዞቸው አልተለያዩም አብሮ በማደግ ተጠነሰሰው ጓደኝነት በአንድ ዩኒቨርሲቲ በአንድ የትምህርት ክፍል አብሮ እስከ መማር ተሻግሮ በስኬት ታጅቧል። ይህን በቃ ባጭሩ ነው ሲገልጫት፣ ምንድ ነው ሰብአዊነት የታደላት ማለት ትክክለኛ ሰው ሰው የሆነች ሰው ነች። ንጉስ ዳዊት ለጠዙ ሰለሞን መጨረሻ ላይ ምንድ ነበር ልጅ ሰሁን ብሎት ነበር የሞተው። ልክ እንደዛ ሰሁኒ ብላ የተፈጠረች ሰብአዊነትን ያሟላች ትክክለኛ ሴት ሰው ነች ነው። ለኔ ሴት እኛን መሰል ሴት ወጣቶች በተሰማሩበት መስክ ስኬታማ እንዲሆኑ መልእክት አለኝ፣ ትላለች ኪዳን ቃል። የመጀመሪያው የይቻላል ስሜትን በውስጣቸው ማሳደር ይኖርባቸዋል። ላለን ይቻላል ብሎ ከጀመሩ ምንም ነገር ስለሚቻል ማለት ነው። እና ሲቀጥል ደግሞ ለሴቶች ማስተላለፍ የምንፈልገው ነገር እኛ ሴቶች ከማንም አናንስም፣ ከማንም አንበልጥም እኔም ቲጂ ሴት ነን። በተሻለ ደግሞ ቲጂ ሮል ሞዴል ነው ማውጣት ትችላለች። ሴት ነች ግን ከማንም በላይ ኢቭን ወንድ ወንድሞቻችን ጋር ካስመዘገቡት ውጤት በላይ ነው አስመዝግባ እንትሪ ዳራት ላይ ደረሰች እና ሴትነቷ ምንም ነገር አያግዳትም። እኛን የሚለየ ሴቱ የሚለው የፆታ መለያ ወይም ደግሞ ለስም አጠራር እንዲመች ሌላ ምንም ነገር የለውም። ሁለታችንም የምናምንበት አንድ ነገር አለ። አፈርማቲቭ አክሽን ለኛ ያስፈልገን ምክንያቱም እኛ ስለማናንስ። የወሎ ዩኒቨርሲቲ ጋዜጠኝነትና ስነ ተግባቦት ትምህርት ክፍል መምህሩ ዘላለም ጫኔ ተማሪም መምህሩን ያስተምራል፣ ለዚህ ደግሞ ማሳያዎቹ ትግስትና ጓደኛዋ ናቸው ይላሉ። በተግባሪ አስተማሩን ነገር ቢኖር የሰው ልጅ ትልቁ ሀብቱ አእምሮ እንደሆነ ነው። የኢኮኖሚ የቤተሰቦቻቸው የገቢ ምንጭ ሳያግዳቸው እንደ የትኛውም የሀብታም ልጆች ልጆች ሁንን አልተማርንም ቀብጠን አልተማርንም፣ የሚለው ሀሳብ አእምሯቸውን ሳይጎዳው፣ ይህ ሁሉ ተቋቁመው እዚህ መምጣታቸው የሰው ልጅ ትልቁ ሀብቶ አምሮ መሆኑን አስተምረውናል። ፈተና በአግባቡ ከተቀበሉት የስኬትን ጣዕም ያጣፍጣል፣ አላግባብ ከወደቁለት የነገን ተስፋ ያደናቅፋል። እንደ ወጣቶቹ ወሎ ዩኒቨርሲቲ በመካከለኛ ዩኒቨርሲቲዎች ትውልድ የሚካተት ከአስራ አምስት ዓመታት ያልተሻገረ እድሜ ያለው ቢሆንም በተለይ ሴት ተማሪዎችን ለውጤታ ማነት በማብቃት ያሳየው ጅምር ለተሻለ አፈጻጸም የሚያነሳሳ መሆኑን የዩኒቨርሲቲ አካዳሚክ ምክትል ፕሬዚደንት ዶክተር መንገሻ ይናገራሉ። የተቋሙን ሁለንተናዊ ሁኔታ ጀንደር ሰንሲቲቭ በማድረግ በውጤታቸው ላይ አወንታዊ የሆነ አስተዋጽኦ እንዲያደርጉ እናደርጋለን። እንሱ ኢንስፓየር ሊያደርጋቸው የሚችሉ ሴት ፕሮፌሰሮችን በመጥራት የሴቶች ክለብን በማቋቋም ሴታዊት የሚባል የሴቶች ክለብ አለ እዚህ እኛ ግቢ። እሱ በቀጥታ አካዳሚኩን አይደለም የሚያግዘው ወይም ሳብጀክት ላይ አለም ትኩረት የሚያደርገው ሴት ተማሪዎቻችን በሚያጠኑት የትምህርት ፕሮግራም ውስጥ እንዴት ውጤታማ መሆን ይቻላል፣ እነሱን የሚያነቃቃ ምልክት የሚሆን በሴቶች ጉዳይ ላይ እንዲወያዩ በማድረግ ሴቶች በምን መልኩ ውጤታማ መሆን ይችላሉ፣ በሚለው ጉዳይ ላይ ትኩረት አድርጎ በመስራቱ እንዲሁ በጣም ሰፊ የሴት ተማሪዎች ውጤታማነት አለ ብሎ ባይነገርም ግን ከቅርብ ጊዜ ወዲህ በተለይ በማዕረግ በከፍተኛ ማዕረግ እና እጅግ በከፍተኛ ማዕረግ የሚመረቁ የሴት ተማሪዎች ቁጥር ቁጥር ከጊዜ ወደ ጊዜ እያደገ ነው። በዚህም ተቋማችን እንደ ማኔጅመንትም መምህራኖቻችንንም በአጠቃላይ እንደገና በሰጠነው መጠነኛ ገዛ ፍሬያማ የሆኑ ተማሪዎቻችንንም ለማወደስ ለማመስገን እወዳለሁ። ሁሉንም ሽልማቶች ያሸነፈችው ከቢዝነስ ኤን ኢኮኖሚክስ ትምህርት ክፍል የመጣችው ትዕግስት የምትባለው ልጅ ነች። በውጤት ረገድ ግን በጣም የሚገርም ነው። እጅግ ከፍተኛ ማዕረግ የገቡ ሴት ተማሪዎቻችን ከትዕግስት በተጨማሪ ብዙዎች ናቸው። የሚደንቀው ደግሞ በተለይ ከቢዝነስ ኤንድ ኢኮኖሚክስ እጅግ በከፍተኛ ማዕረግ ከተመረቁት ውስጥ አንዷ የትዕግስት ጓደኛ ናት። እኛም እንደተረዳነው ሁለቱ ተማሪዎች ዝቅተኛ ከሚባል የማህበረሰብ ክፍል የወጡ ምናልባትም ልዩ ትምህርት ቤት ገብተው የመያንደኛ እውነተኛ ደረጃ ትምህርት ቤትን ያልተማሩ ግን በራሳቸው የእርስ በርስ እገዛ ለዚህ የበቁ ነው። እና የእነዚህ ተማሪዎች ውጤታማነትም ከመተባበር ከዛ ደግሞ ከመወዳደር ጭምር የተገኘ እንደሆነ ግልጽ ነው። ስለዚህ ለሁሉም ተማሪዎቻችን በተለይ ለዩኒቨርስቲያችን ተማሪዎች መናገር የምንፈልገው የውጤታማነት ምንጩ መተባበር ከዛ ደግሞ መወዳደር መሆኑን ማስረገጥ እፈልጋለሁ። እነህን የቀለም ቀንዲል፣ የስኬት ተምሳሌት፣ የትጋት ፍሬ ዩኒቨርሲቲው አካሉ አድርጎ ለማቆየት አስፈላጊውን ሁሉ ጥረት እንደሚያደርግ ምክትል ፕሬዚዳንቱ አረጋግጠዋል። እነዚህ ልጆች ምልክት አድርጎ ለማቆየት ምናልባትም ፍላጎታቸው ከሆነ ከዩኒቨርሲቲያችን ጋር ወደፊት የሚሰሩበትን ፕሮግራም ወይም እድል በማመቻቸት በተለይ በዩኒቨርሲቲያችን ማኔጅመንት አቅርበን ዩኒቨርሲቲ ማኔጅመንት በሚወስነው መሰረት እነዚህን ሴት ተማሪዎች እንዴት አድርገን እንጠቀምባቸው በአንድ በኩል ለሌሎች ምርጥ ሴት ተማሪዎችን ለማውጣት በሌላ በኩል ደግሞ እነሱን አሁን ካሉበት ደረጃ ወደ ሌላ ከፍ ወደ አለ አካደሚክ ደረጃ እንዲሄዱ ለማድረግ የዩኒቨርሲቲው ሚና ምን ይሆን በሚለው ረገድ ላይ አይ ቲንክ የዩኒቨርስቲያችን ማኔጅመንት በአጭር ቀን ውስጥ የሚወያይበት ጉዳይ። ለአሜሪካ ድምፅ ሬዲዮ መስፍን አድራጌ ነኝ ከደሴ። አመሰግናለሁ ለዝግጅቱ። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሳት በየቀኑ ከ ከሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሳት ፕሮግራም እዚህ ላይ ያበቃ። አስተናጋጃቸው አሉ አከበደ ከአቀናባሪያችን ብርሃን ኃይሉ እንዲሁም ከዕለቱ ዋና አዘጋጅ ሰለሞን አባተና ከተቀሩ ባልደረቦቻችን ጋር በመሆን በዚሁ እንሰናብታለን። ነገ ቅዳሜ ከምሽቱ ሶስት ሰዓት ላይ ከልዩ ልዩ ፕሮግራሞች ጋር እንመልሳለን። አሁን የትግርኛው ስርጭት ይቀጥላል። በእኛ በኩል አድማጮች ሰላም፣ ደህና ደሩ።